የድሬዳዋ አስተዳደር ነዋሪዎች ከመከላከያ ሰራዊቱ ጎን መሆናቸውን ለማሳየት የእግር ጉዞና የደም ልገሳ ማድረጋቸውን ተከታዩ ዘገባ ይነግረናል። በሺዎች የሚቆጠሩ የከተማዋ ነዋሪዎችና የመንግስት ሰራተኞች ተሳትፈውበታል በተባለው በዚህ የእግር ጉዞ ማጠቃለያ ላይ ንግግር ያደረጉት የአስተዳደሩ ከተማ ከንቲባ አቶ አህመድ መሐመድ ቡህ የአስተዳደሩ ነዋሪ ግንባር በመዝመት ብቻ ሳይሆን በየተሰማራበት ሙያ በኃላፊነት ስሜት አገልግሎት በመስጠት የመከላከያ ደጀን መሆኑን ማስመስከር ይጠበቅበታል ብለዋል። የእግር ጉዞ ተሳታፊዎች በሚችሉት ሁሉ የመከላከያ ሰራዊትን እንደሚደግፉ ለአሜሪካ ድምጽ ተናግረዋል። አዲስ ቸኮል ዝርዝሩን ያሰማናል። በዛሬው ዕለትም የድሬዳዋ አስተዳደር ነዋሪዎች ኢትዮጵያን ለማዳን የቱንም ያህል ርቀት እንጓዛለን፣ የቱንም ያህል መስዋዕትነት እንከፍላለን በሚል መሪ ቃል ለ መከላከያ ለመከላከያ ያላቸውን ድጋፍ ለማሳየት የእግር ጉዞና የደም ልገሳ አካሂደዋል። የከተማውን ከንቲባ ጽህፈት ቤት መነሻ አድርጎ የለገሃር አደባባይ መድረሻው ባደረገው የእግር ጉዞ በሺ የሚቆጠሩ የከተማ ነዋሪዎችና የመንግስት ሰራተኞች ተሳታፊ ሆነዋል። የጉዞ ማጠናቀቂያ ላይ ንግግር ያደረጉት የአስተዳደሩ ከንቲባ አቶ አህመድ ማመድ ቡህ እኔም አላስተዳደራትን ሀገር አፈርሳታለሁ በሚል ሀገሪቱን በጦርነትና በኢኮኖሚ አሻጠር ለመጉዳት እየሞከረ ነው ሲሉ የከሰሱትን ህወሀትን ለመከላከል መላው ኢትዮጵያ ህዝብ በአንድነት እየዘመተ ነው ብለዋል። እኛ ድሬዳዋ አስተዳደር ነዋሪዎች እስካሁን ስናያደርግ እንደነበረው ሁሉ ለወደፊትም ለአገር ማዳን ዘመቻ በየትኛውም ጊዜና ቦታ በገንዘብ፣ በቁሳቁስ፣ በደም ልገሳ፣ በሞራልና በመሳሰሉት ድጋፍ በማድረግ አሸባሪው ቡድን ከንቱ ምኞት እንዲከሽፍና አገር የማዳም ዘመቻ እንዲሳካ የውስጥ አንድነታችንን አጠናክረን ልንረባረብ ይገባል። ከንቲባው አክለውም የአስተዳደሩ ነዋሪዎች የህወሀት ዋነኛ የጦር መሳሪያ ነው ላሉት ሐሰተኛ ፕሮፓጋንዳ ጆሮ እንዳይሰጥና የመከፋፈል አጀንዳውን እንዲያከሽፍ አደራ ብለዋል። በልዩ ልዩ የእድሜ ክልልና የሙያ ዘርፎች የተሰማሩ የከተማ ነዋሪዎች ተወካዮችም በሙያቸው ሕብረተሰቡን በአግባቡ በማገልገል ዘመቻውን እንደሚደግፉ ቃል ገብተዋል። እኔ ወጣት ነኝ። በዚህ በጉብዝና ጊዜ በጦር ሜዳ በመሄድም ሆነ በተለይ በሶሻል ሚዲያ የሚሰራጩ አፍራሽ መልእክቶችን በመቃወም ዛብ ቆማለሁ። የትም መቼም በምንም እኔ አሽከርካሪ ነኝ። በጥንቃቄ በማሽከርከር ከታሪፍ በላይ ባለማስከፈል ወገኔን እያገለገልኩ ለሀገሬ ጥሪ የድርሻዬን ሚና እወጣለሁ። የአሜሪካ ድምጽ ያነጋገራቸው አቶ አዲስ አለማየ የተባሉ የከተማዋ ነዋሪ ለሀያ ሰባት ዓመታት የተሳሳት አቋም ይዘን ቆይተናል ብለው አሁን ግን የከተማዋ ነዋሪ ካለፈስተቱ በመማር በቁጭት መከላከያን እየደገፈ ነው ብለዋል። እኔ አሁን እንደዚህ አካል ጉዳተኛ በመሆኔ እንኳን ምንም አልጸጸትም። አሁን ቤት ለምን አገሬ ነች፣ ኢትዮጵያ ነች። የተወለድኩባት ያደግኩባት፣ ቁም ነገር ያየሁባት ሀገር ነች። ስለዚህ እችን ሀገር የመጠበቅ የውዴታ ግዴታ አለብኝ። ስለዚህ አገራችንን ሁላችንም እንጠብቃለን። መከላከያውም እየጠበቀ ነው፣ እያስከበረን ነው። ከአሁን ከድሬዷ ራሱ ወዶ ዘማች የሄዱ ወጣቶች ቁጭት ይዟቸው ነው 27 ዓመት እንደተሸወዱ ገብቷቸውን። ከዚህ በኋላ ማንም ቢሸውዷቸው አይችልምም አይገባምም። አገራችንን የመጠበቅ ውስጣዊ ፍላጎት ነው ያለው። ማንም አስገድዶን አይደለም። በድሬዳዋ አስተዳደር በርካታ የመንግስት መስሪያ ቤት ሰራተኞች የአንድ ወር ደመወዛቸውን ለመከላከያ ሰራዊቱ ድጋፍ መስጠታቸውን እያስታወቁ ሲሆን ዛሬ ከተካሄደው የእግር ጉዞ ባሻገር የከተማ ነዋሪዎች መከላከያን በመደገፍ የገንዘብ ልገሳና ስንቅ ዝግጅት እንዲሁም የድጋፍ ሰልፍ አካሂደዋል። የከተማ አስተዳደሩ ፈጥኖ ደራሽ ፖሊሶች ወደ ሰሜን ኢትዮጵያ የዘመቱ ሲሆን 300 ገደማ መስፈርቱን ያሟሉ ፈቃደኛ ወጣቶች ደግሞ የመከላከያ አባል ለመሆን ወደ ስልጠና መግባታቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ